ጥያቄ 30 አንድን ሙስሊም ጥሩ ሥነ ምግባር እንዲላበስ ሊረዱት የሚችሉ ስልቶችን ጥቀስ። መልስ አንደኛ መልካም ሥነ ምግባር እንዲቸርህና በዛ ላይም እገዛውን እንዲለግስህ ዱዓ ማድረግ ሁለተኛ ልእላህ ሀያሉ አላህ እንደሚቆጣጠርህ እንደሚሰማህና እንደሚያየህ አስበህ ማስተዋል ሶስተኛ የመልካም ሥነ ምግባርን ምንዳና ጀነት ለመግባት ምክንያት መሆኑን ማስታወስ። አራተኛ የመጥፎ ሥነ ምግባርን መዘዝና ወደ እሳትም ለመግባት ምክንያት መሆኑን ማስታወስ። አምስተኛ መልካም ሥነ ምግባር የአላህንም የፍጡራንንም ውዴታ እንደሚያተርፍልህ፣ በተቃራኒው መጥፎ ሥነ ምግባር ደግሞ የአላህም የፍጡራንም ጥላቻ እንደሚያስከትልብህ ማወቅ። ስድስተኛ የነቢዩን ሰለ ላሁ ዐለይሂ ወሰለም የሕይወት ታሪክ ማንበብና ፋናቸውን መከተል። ሰባተኛ ከጥሩ ሰዎች ጋር መቀራረብና ከመጥፎ ሰዎች ደግሞ መራቅ ነው።